በሰሜን ኢትዮጵያ እየተካሄደ ያለው ጦርነት እየሰፋና እየተባባሰ መምጣቱ እጅግ አሳሳቢ መሆኑን የዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አማካሪ የሆኑት አሊ ቨርጂ ለአሜሪካ ድምጽ ተናግረዋል። ዘጋቢያችን ቺነዱ ኦርፎር ከቨርጂ ጋር ያደረገውን ቆይታ ስምንሽ የቆየ ታቀርበዋለች። የዩናይትድ ስቴትስ የሰላም ተቋም የአፍሪካ ጉዳዮች አማካሪ የሆኑት አሊ ቨርጂ ከአሜሪካ ድምፅ ዘጋቢ ቺነዱ ኦፈር ጋር ባደረጉት ቆይታ በሰሜን ኢትዮጵያ በአንድ አቅጣጫ ይደረግ የነበረው ጦርነት አሁን በሁለት ቦታ መከፈሉን ገልጸዋል። አንደኛው የጦርነቱ ቦታ ከአማራ ክልል ጋር በሚያዋስነውና ወደ ሱዳን በሚወስደው ምዕራብና ደቡብ ትግራይ ላይ ሲሆን ሁለተኛውና አዲስ የተጀመረው ደግሞ ትግራይና አፋር ክልሎች መሀል ወደ ጅቡቲ በሚወስደው አቅጣጫ መሆኑን አማካሪው አብራርተዋል። ከቁጥጥር ውጭ ነው ማለት አልችልም፣ ግን በእርግጠኝነት እየተስፋፋ ነው። ለዚህ ምክንያቱ ደግሞ እዚህ ላይ ተንታኙ የትግራይ ነጻ አውጪ ግንባርና የትግራይ መከላከያ ሰራዊት ሲሉ የጠሩት የኢትዮጵያ መንግስት ህገወጡ የህዋት ቡድን እያለ የሚጠራው ታጣቂ ኃይል ለማሳካት የሚፈልጉት ወታደራዊ ዓላማ ያላቸው በመሆኑ ነው። ያንን ደግሞ ግልጽ አድርገዋል። በአማራ ክልልና በሌሎች ክልሎች የሚደገፈው የፌዴራል መንግስቱ ሰራዊቶች ደግሞ ለዚያ ምላሽ እየሰጡ ነው። ስለዚህ በአሁኑ ሰዓት ከቁጥጥር ውጭ ባይወጣም እየሰፋ ይገኛል። ቨርጂ አክለው በኢትዮጵያ ዙሪያ የሚገኙ የጎረቤት ሀገራት ላይም ጦርነቱ ተጽዕኖ እንደሚያሳድርባቸው አብራርተዋል። የኤርትራ ሰራዊት ግጭቱ ከተቀሰቀሰ ጊዜ አንስቶ ተሳትፎ ነበረው። አሁን ጦርነቱ የበለጠ ወደ ምዕራቡ አቅጣጫ በሄደ መጠን ሱዳንን ጨምሮ ወደ ምዕራብ በኩል የሚያዋስኑ ጎረቤት ሀገራትን ያሳስባል። በእርግጥ በስተ ምስራቅ ሁኔታው ትንሽ ለየት ይላል፤ ምክንያቱም ጅቡቲና ሶማሊያ በዚህ ጦርነት ውስጥ ሊገባ የሚችል ያንን ያክል ሰራዊት የላቸውም። ያም ሆኖ ግን ሊሳቡ የሚችሉበት ሁኔታ ግን አለ። ቺነዱ ኦፈር የተባበሩት መንግስታት ድርጅት በአካባቢው በሚገኙ ስደተኞች ላይ እየደረሰ ያለው ሁኔታ እጅግ መጥፎ መሆኑን ገልጾ ያወጣውን ሪፖርት በመጥቀስ ቨርጂ በዛ በኩል ያላቸውን መረጃ ጠይቋቸዋል። ቨርጂ ሲመልሱ በእርግጥ ሁኔታው እጅግ እየከፋ መሆኑን ገልጸው በዚህ ተጎጂዎቹ ግን ስደተኞቹ ብቻ ለመሆናቸውን አስረድተዋል። በትግራይ ክልል ውስጥ የሚገኙ ሰዎች ሁሉ በችግር ላይ ናቸው። በጣም ብዙ የሀገር ውስጥ ተፈናቃዮች አሉ። ምናልባትም ድንበር አልተሻገሩ ይሆናል። ነገር ግን ከፍተኛ እርዳታ ይፈልጋሉ። የዓለም ምግብ መርሃ ግብር እንዳስታውቀው በቂ የምግብ እርዳታ ወደ ክልሉ ለማስገባት ተቸግረዋል። በሚሊዮን የሚቆጠሩ ሰዎችን ይረዱበት የነበረውን ክምችትም እየጨረሱ ነው። ስለዚህ ሁኔታው እጅግ እየተባባሰ ነው። ቨርጅ ያክለው በሁለቱም ወገኖች በኩል ግጭቱን ለማስቆም ያለው ፍላጎት አናሳ መሆን አሳሳቢ መሆኑን ገልጸው፣ ውሎ አድሮ ግን መፍትሄው ፖለቲካዊ እንጂ ወታደራዊ ሊሆን ስለማይችል ሁለቱም ወገኖች ለመነጋገር ፈቃደኛ ከሆኑ ግጭቱን ማስቆም የሚቻልበት ሁኔታ እንዳለ ጠቁመዋል። ቺነዱ ኦፈር ላደረሰን ዘገባ፣ ስመኝሽ የቆየ ዋሽንግተን ዲሲ